ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥቅምት 13 2015 ዓ.ም ዝግጅታችን ጀመረ።

የኢትዮጵያ ብሔራዊ ባንክ ከውጭ ወደ አገር ቤት በሚገቡ 38 የምርት አይነቶች ላይ ከጥቅምት 7 2015 ዓ ም ጀምሮ የውጭ ምንዛሪ እገዳ መጣሉን አስታውቀዋል።

የአጭር ጊዜ መፍትሄ ነው። ሌሎች ናቸው እናቆማቸው ወይም ልናግድ የማንችላቸው ምርቶች ዛላ፣ ማዳበሪያ፣ ጋጅ፣ እነዚህ እነዚህ ናቸው ትልቁን ድርሻ የሚወስዱትና እነዚህኞቹ በፊትም ብዙ ድርሻ ያላቸው እንደ የተወሰነ ተዋጽ ያደርጋሉ ከማለት ውጭ በቂ ናቸው ማለት አይደለም። ውሳኔውን አስመልክቶ ካነጋገርናቸው የምጣኔ ሀብት ባለሙያዎች መካከል አንዱ የሆኑትን ፕሮፌሰር መንግስቱ ከተማ ነው የሰማችኋቸው። ሙሉ ዝግጅቱ ከዜና በኋላ ይቀርቧል።

በአይነቱ የመጀመሪያው እና ልዩ ቢሆንም ሰዎች ከምናውቀው ካርታ ከተለመደው በቁጥር በፊደል መጥቶ ከምንጫወትበት ካርታ ለየት ያለ ካርታ ነው። አሁን ደግሞ የሰማችዋት ሀና በርሱባ ባህ ትባላለች። የትዳር ተጣማሪዎች ግልጽ ውይይት ባህል እንዲያዳብሩ የሚያግዝ የጨዋታ ካርድ የሰራችው ወጣት ናት። የምሽቱ እንግዳችን ናት።

ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች የዕለተ እሁድ ጥቅምት 13 2015 ዓ ም ምሽት ዝግጅታችንን እነሆ ጀምረናል። ከምሽቱ ዝግጅት ጋር አብረናችሁ የምናመሻው ስመኝሽ የቆየና ደረጀ ደስታንን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም ከእኛ ጋር አሁኑ አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።

እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስይም ነኝ።

የአልሸባብ ታጣቂዎች ቡድን በሶማሊያ ደቡባዊ የወደብ ከተማ ኪስማዩ የሚገኝ አንድ ሆቴል ላይ ጥቃት መክፈቱን እማኞች ተናገሩ። እኩለ ቀን ገደማ ታውቃል ከተባለው ሆቴል ፊት ለፊት አስቀድሞ የፍንዳታ ድምፅ ከተሰማ በኋላ የታጠቁ ሰዎች ሆቴሉን ጥሰው እንደገቡም ተነግረዋል። እማኞች እንደተናገሩት እንዲሁም ከስፍራው የተገኙ ቪዲዮዎችም እንደሚያሳዩት በሆቴሉ አቅራቢያ በጥቃት አድራሾችና በጸጥታ ኃይል አባላት መካከል የተኩስ ልውውጥ ተደርገዋል።

የአደጋ ጊዜ እርዳታ ሰጪ መኪኖች ወይም አምቡላንሶች ሆቴል ወደሚገኝበት የኪስማይ ወደብ ጎዳናም ሲያመሩም ታይተዋል። ታውቃል ሆቴል በአካባቢው ሽማግሌዎችና የንግድ ማህበረሰብ መሪዎች የሚዘወትር ስፍራ እንደነበረም ተሰምተዋል። በጥቃቱ በትንሹ ሦስት ሰላማዊ ሰዎች እንደተገደሉ የአይነማኞች ተናግረዋል። አልሸባብ የተባለው የታጣቂዎች ቡድን ለጥቃቱ ኃላፊነቱን ወስደዋል።

በዩጋንዳ ዋነኛ ሆስፒታል ውስጥ ባለ የማቆያ ጣቢያ ውስጥ የሚገኙ ሁለት ሰዎች የኢቦላ ቫይረስ እንደተገኘባቸው ይፋ ሆኗል። ይህም በጣቢያው ውስጥ ያሉ የኢቦላ ሕመምተኞችን ቁጥር አምስት እንዳደረሰው የሀገሪቱ የጤና ሚኒስትር አስታውቋል። እኒ ታማሚዎች በሀገሪቱ መናገሻ ካምፓላ የሚታወቅ የበሽታ ስርጭት የመጀመሪያ ማሳያ ናቸው ተብለዋል። የአሁኑ ውጤት ይፋ የተደረገው የሀገሪቱ የመረጃ ሚኒስትር የኢቦላ ወረርሽኝ በቁጥጥር ስር መዋሉን

ሁሉም ነገር ደግሞ በዓመቱ መጨረሻ ላይ ይገታል ተብሎ እንደሚጠበቅ ባስታወቀ ማግስት ነው። የሀገሪቱ መንግስት የሶስት ሳምንት የእንቅስቃሴ ገደብ በሙባንዲና ከሳንዳ ቀጠናዎች ላይ ጥሏል። እነኚህ ስፍራዎች የደቡብ ሱዳን ዝርያ የሆነው የኢቦላ አይነት የተቀሰቀሰባቸው የሀገሪቱ መካከለኛ ክፍል ስፍራዎች እንደሆኑ ቀደም ባለው ጊዜ ተገልጸዋል። አርብ ዕለት በሀገሪቱ መንግስት በኩል የወጣው መግለጫ እስካሁን ወረርሽኙ ስልሳ አምስት ሰዎችን እንዳጠቃ

27 ሰዎችን ደግሞ እንደገደለ አስታውቀዋል። ይሄ ቁጥር በካምፓላ የተገኙትን የመጀመሪያዎቹን ሦስት ተጠቂዎች ማካተቱ አልተገለጸም። መንግስት ባለፈው ሳምንት የተመዘገቡት ሁለቱ የኢቦላ ተጠቂዎች ሙባንዲ ከሚባለው ስፍራ ይመጡ እንጂ በዋናው ከተማ እየተገኙ እንዳልሆኑ አስታውቀዋል። ዘገባው የሮይተርስ ነው። ሩሲያ በሰላማዊ ሰዎች የኃይል አውታሮች ላይ መጠነ ሰፊ ጥቃት በመክፈቷ ምክንያት

ሀገር አቀፍ የኃይል መቋረጥ እንደ ተከሰተ የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ትናንት በቪዲዮ በተላለፈ ንግግራቸው አስታውቁ። የዩክሬን ባለሥልጣናት በሀገሪቱ የሚገኙ አንድ ነጥብ አምስት ሚሊዮን ቤቶች ያለ ኤሌክትሪክ ኃይል መቅረታቸውን ተናግረዋል። ዘለንስኪ ግን አብዛኞቹ የሩሲያ ሚሳይሎችና ድሮኖችን መጥተው መጣላቸውን በመግለጽ ቀደም ብሎ በሀገራቸው የጦር ኃይል በኩል ከምድርና ከባህር ከተነሱት 33 ሚሳይሎች መካከል 18 መክሸፋቸውን

የሚገልጸውን መግለጫ በድጋሚ አጠናክረዋል። አገራቸው ሙሉ በሙሉ የሩሲያ ጥቃትን ለመመከት የሚያበቃ አቅም በአሁኑ ጊዜ ባይኖራትም ከአጋሮቻቸው ጋር በመሆን በአስፈላጊው ደረጃ ቀስ በቀስ እንደሚደርሱ እርግጠኛ መሆናቸውን አስታውቀዋል። ባለፉት ሁለት ሳምንታት ሩሲያ በዩክሬን የኃይል ጣቢያዎች፣ የውሃ አቅርቦት ስርዓትና ሌሎች ቁልፍ መሠረታዊ ልማቶች ላይ

ጥቃቷን አጠናክራለች። ትናንት ባስተላለፉት ንግግራቸው ዘለንስኪ ባለስልጣናት በጥቃቶች ምክንያት የኃይል መቆራረጥ በገጠማቸው ግዛቶች ውስጥ የተቋረጠውን ኃይል መልሰው ለመቀጠል መቻላቸውን ተናግረዋል። ከአውሮፓውያኑ ጥቅምት አስር ወዲህ በተከፈቱ ጥቃቶች የዩክሬን 30 በመቶ የኃይል ጣቢያዎች መውደማቸውን ዘለንስኪ ተናግረዋል። የሀገሪቱ ጠቅላይ ሚኒስትር ደኒስ ሽሚኤል የበረታው የሚሳይልና የድሮን ጥቃት አዲስ የዩክሬናውያን ስደተኞችን ወጀብ እንዳያስነሳ አስጠንቅቀዋል። በዩክሬን የኤሌክትሪክ ኃይል የማሞቂያ

አቅርቦት ውሃ ከሌለ ይሄ አዲስ የስደተኞች ሱናሚ ይፈጥራል ብለዋል። ፍራንክፈርተር አርገማይን ዥንተንግ ለተሰኘ የጀርመን የዜናው ታር በዓለም የተለያዩ ቦታዎች ከተደረጉት ሁሉ ከፍተኛው ነው የተባለ በሺዎች የሚቆጠሩ ኢራናውያንን ጨምሮ ወደ 80 ሺህ የተገመቱ ሰዎች የተሳተፉበት በኢራናውያን ሴቶች ለተመራው ተቃውሞ አብሮነትን ማሳያ ሰልፍ በጀርመን በርሊን ተካሂዷል። ኢራናውያን ወደ በርሊን ያቀኑ ሲሆን በስዊድን፣ ጣሊያን፣ ፈረንሳይ፣ ስዊዘርላንድና

ሌሎች የአውሮፓ ከተሞችም ሰልፎች መደረጋቸውን የሚያሳዩ ምስሎች ወጥተዋል። በለንደን፣ ቶሮንቶ ዋሽንግተንና እና ሎስ አንጀለስም ተጨማሪ ሰልፎች ተደርገዋል። በበርሊኑ ሰልፍ ላይ የተሳተፈችው ማሩ የተባለች ኢራናዊት እዚህ ቦታ የተገኘ ነው ለኢራን ሕዝቦች አብረናችሁንን ለማለት በመሆኑ ደስተኛ ነኝ ብላለች። ሌሎች ለቪኦኤ ሀሳባቸውን የገለጹ የሰልፍ ተሳታፊዎች በኢራን ጎዳናዎች ሕይወታቸውን ለሚያጡት አብሮነታቸውን ለማሳየት በማሰብ ለሰልፍ እንደወጡ አስታውቀዋል።

ከኢራን ውጪ በርካታ ኢራናውያን በሚኖሩባት ሎስ አንጀለስ ሰልፈኞች በተዘጋው የከተማው ክፍል በኩል በቀስታ የሚተም የጋራ የእግር ጉዞ አድርገዋል። ለኢራን መንግስትን ውድቀት ተመኝተዋል። ነጻነት እንሻለን በማለት በጋራ ጥሪ ሲያቀርቡም ተሰምተዋል። ስድስተኛ ሳምንቱን የያዘው እየበረታ የመጣው ሴቶች የመሩት ተቃውሞ የተነሳው ማሐሳ አሜኒ የተባለች ወጣትን ሞት ተከትሎ ነው። የሀገሪቱን አወዛጋቢ ያለባበስ ደንብ በመጣስ በመስከረም አጋማሽ በኢራን ስነ ስርዓት አስከባሪ ፖሊሶች የተያዘችው ማሐሳ

ከሶስት ቀናት በኋላ በስር ላይ እንዳለች ሕይወቱ አልፏል። አድማጮች ለምሽቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪ የሁድ ምሽት ዝግጅቶች ጋር እንድትቆዩ እንጋብዛለን

19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥቅምት 13 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።

የመጀመሪያው መሰናዷችን ደሬ በበርካቶች ዘንድ መነጋገሪያ የሆነው እና በቅርቡ ደግሞ የኢትዮጵያ ብሔራዊ ባንክ ይፋ ያደረገውን ውሳኔ አስመልክቶ አንተ ከባለሙያዎች ጋር ያደረከው ውይይት ነው። እንደሚታወቀው የኢትዮጵያ ብሔራዊ ባንክ ከውጭ ወደ ሀገር ቤት በሚገቡ ሰላሳ ስምንት የምርት አይነቶች ላይ ከጥቅምት ሰባት ሁለት ሺ አስራ አምስት ዓመተ ምሕረት ጀምሮ የውጭ ምንዛሪ እገዳ መጣሉን ጥቅምት አራት ሁለት ሺ አስራ አምስት ዓመተ ምሕረት ባወጣው መግለጫ አስታውቋል።

አዎ ውሳኔው ደግሞ በተለያዩ የንግድ ዘርፍ የተሰማሩት ነጋዴዎችንና ሸማቾችን አስደንግጧል። መንግስት ግን ይህ የማስተካከያ እርምጃ እንደሆነ እና ጊዜያዊ መሆኑን ነው የገለጸው። ይህ ማለት እገዳው የአብይ ወይም ማክሮ ኢኮኖሚውን ለማረጋጋትና እድገትን ለማረጋገጥ ነው በሚል የተወሰደ ነው። ስለዚህ ደሬ ይህን አስመልክቶ ሁለት የምጣኔ ሀብት ባለሙያዎችን አነጋግረሃል። ፕሮፌሰር መንግስቱ ከተማና ዶክተር ደግዬ ጎሱ

በዚህ ውሳኔ ጥቅሞችና ጉዳቶች ዙሪያ የሙያ አስተያየታቸውን ያካፍሉናል። በዋናነት ግን ሁለቱም ውሳኔው የተባሉትን ችግሮች ለመቅረፍ ጊዜያዊ እንጂ ዘላቂ መፍትሄ የማያመጣ መሆኑን ነው የገለጹት።

በቀጥታ አንተ ከምጣኔ ሀብት ባለሙያዎቹ ጋር ወዳደረከው ቆይታ እንለፍ። የኢትዮጵያ ብሔራዊ ባንክ እገዳውን ያስተላልፈው የውጭ ምንዛሬ እጥረትና እየናረ የመጣውን የጥቁር ገበያ ለመቆጣጠር መሆኑን አስታውቀዋል። የምጣኔ ሀብት ባለሙያው ዶክተር ደግየ ጎሹ በእገዳው ከተካተቱት አንዳንዶቹን የምርት አይነቶች በመዘርዘር የእገዳውን ዓላማ እንደሚከተለው ያስረዳሉ። ከውጭ የሚገቡ ናቸው በአብዛኛው

የውጭ ምንዛሪ የሚያስፈልጋቸው ስለሆነ እነሱ የውጭ ምንዛሪ አይመደብላቸው ማለት ነው። ወደ ሰላሳ ስምንት አይተሞች ናቸው። በአብዛኞቹ ምግብ ነክ ያልሆኑ ናቸው። የምግብ ነክም አሉ በእርግጥ የታሸጉ እና ሌሎች የቢሮ የቤትቃ ተገጣጠመ አውቶሞቢሎች፣ ሞተር ሳይክሎች፣ ፍራፍሬዎች፣ የታሸጉ አልኮልና አልኮል ያልሆኑ መጠጦች፣ እንደ ሳሙና እና ሌሎች ውበት መጠባቂያዎች ብቻ በአጠቃላይ ሰላሳ ስምንት ናቸው። አብዛኞቹ ግን ምግብ ያልሆኑ ሸቀጦች ናቸው። እንግዲህ ስታዲያው

የገደቡ ዓላማ የሚለው አሁን በተፈጠረው ዓለም አቀፋዊ አለመረጋጋት ወይም ግሎባል ሾክ የሚባለው የፈጠረውን የዋጋ በት ለመቆጣጠር እንዲያስችል በተለይም የውጭ ምንዛሪያችንን ቆጥበን በጣም ወሳኝ ለሆኑ ሸቀጦች ማስመጫ እንዲሆን ነው በተለይም ምግብ መድኃኒትና የምርት ግብዓቶችም ማለት ነው።

የኢትዮጵያ መንግስት ያስተላለፈውን ውሳኔ በሚመለከት የአሜሪካ ድምፅ ያነጋገራቸው ባለሙያዎች አዎንታዊና አሉታዊ መልኮቹን ገልጸዋል። የኢትዮጵያ ኢኮኖሚስቶች ማህበር ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ መንግስት ውሳኔዎቹን ያሳለፈበትንና አገሪቱም ያለችበትን ሁኔታ መረዳት አዎንታዊ ጠቀሜታውን ለመገንዘብ ይረዳል ይላሉ።

በዋናነት እንግዲህ ይሄ ለምንድን ነው መንግስት የወሰነ የሚለውን ማየት የሚያስፈልግ ይመስለኛል። አሁን ሀገሪቱ በተለይ የውጭ ምንዛሬ እጥረቱ በጣም ከፍተኛ ነው። በዛ ላይ የሕገ ወጥ የውጭ ምንዛሬ ዝውውርም በስፋት እየታየ ስለሆነ እነዚህን በተወሰነ ደረጃ ይቀርፋል በሚል የተተገበረ ነው ይመስለኝና ምናልባት ጥቅሙ ምንድን ነው የሚለውን ለማየት በአንድ በኩል የዚህን የውጭ ምንዛሬ እጥረቱን በተወሰነ ደረጃ ይቀርፋል። ለእነዚህ ምርቶች እናውል የነበረውን የውጭ ምንዛሬ ሌሎች መሰረታ

ና እና ወሳኝ የሆኑ ምርቶችን አለማስገባት ወይም አለመግዛት የምንችላቸውን የማንችላቸውን እንደነዳጅ ማዳበሪያ መድኃኒት የመሳሰሉትን ለመግዛት ያስችላል። በተወሰነ ደረጃ እንግዲህ እነዚህ ላይ ውል የነበረውን ወደዛ መቀየር ስለሚቻል ማለት ነው። ፕሮፌሰር መንግስቱ ውሳኔው ህገወጥ ምንዛሬውንም በተወሰነ ደረጃ ይቀርፋል ብለው እንደሚያምኑ በመግለጽ ምክንያታቸውንና ሌሎች ጥቅሞች ያሏቸውን እንደሚከተለው ያብራራሉ። በሁለተኛ ደረጃ

ይሄ ህገወጥ የውጭ ምንዛሪውን በተወሰነ ደረጃ ይቀርፋል ብዬ ገምታለሁ። ምክንያቱም በተለይ አሁን እነዚህ እገዳ የተጣለባቸው ሰላሳ ስምንት አካባቢ የምርት አይነቶች ከጊዜ ወደ ጊዜ ከገበያ ውስጥ እየወጡ መሄድ አለባቸው፣ ምክንያቱም ከውጭ እንዳይገቡ ተብሏል። ግን ከሁለት ወር ከሶስት ወር በኋላ ገበያ ውስጥ የሚታዩ ከሆነ እነዚህ ምርቶች ህገወጡ እንቅስቃሴ አሁንም አለ ስለሚያስብል ያንን ለመከታተል ለመቆጣጠርም ስለሚያስችል

ለመቀነስ ትልቅ አስተዋጽኦ ይኖረዋል። ሌላው ደግሞ እንግዲህ ከዚሁ ጋር ተያይዞ ምናልባት የሀገር ውስጥ ምርቶችን አምራቾችን የማበረታታት አዎንታዊ ተጽዕኖም ይኖረዋል። አንዳንድ ምርቶች አሁን የተከለከለ ክልከላ የተደረገባቸው ምርቶች በሀገር ውስጥም ጥራታቸው ይለያይ፣ መጠናቸው ይለያይ እንጂ የሚመረቱም አሉ እና እነዛን ምርቶች የማበረታታት የማይመረቱትንም ቢሆን

ወደ ማምረት የመግባት እድል ስለሚሰጥ የተወሰነ ደረጃ ጥራት ላይ ተሰርቶ መጠን ላይ ተሰርቶ እና የሀገር ውስጥ ምርት ለመጨመር አስተዋጽኦ ያደርጋል። በተለይ ግብርና ምርቶች ላይ ብቻ የማምረት ላይ ያተኮረውን ኢኮኖሚ ወደ ፋብሪካ ውጤት ምርት መሄድን ያበረታታል የሚል ግምት አለ።

ይህም ሲያበረታታ ይሄ የውስጥ ኢንዱስትሪ ስስፋፋ ደግሞ በተወሰነ ደረጃ የስራ ድልም የመፍጠር አዎንታዊ ተጽዕኖ ይኖረዋል። ጥቅሙ ይሄ ነው። ዶክተር ደግዬ መንግስት ለዘረዘራቸው ሸቀጦች የውጭ ምንዛሪ መመደብ ካቆመ ቆይቷል። ስለዚህ ቀድሞውንም ምንዛሪ የማያገኙ በመሆኑ ውሳኔው የውጭ ምንዛሪ በማስገኘት ረገድም ሆነ የኑሮ ውድነቱን በመቀነስ የሚያመጣው ለውጥ ያለ አይመስለኝም ይላሉ።

እስካሁን ቢሆን ባለው ነባራዊ ሁኔታ የውጭ ምንዛሬ ለእነዚህ ለተዘረዘሩት ሸቀጦች በጣም ቆይቷል። መንግስት የውጭ ምንዛሬ መመደብ ካቆመ ማለት ነው። ለምሳሌ መኪና ብትወስድ፣ ብዙ ካምፓኒዎች አራት አምስት ዓመት ሆናቸዋል የውጭ ምንዛሬ ሲመደብ ላቸው አቁሟል። የውጭ ምንዛሬ ምንጭ ያለው ሰው ብቻ ሲመጣ እንደ ወኪል ሆነው ያስመጣሉ እንጂ የለም። አንዳንዶቹ ደግሞ እንዲሁ ያስመጣሉ። ስለዚህ በአብዛኛው የውጭ ምንዛሬ ከዚህ ሴቭ እናረ እንቆጥብና ለሌሎች ነገሮች

እናውለዋለን ለብዙም የሚሆን ነገር አይደለም። እስካሁን ድረስ ብሔራዊ ባንክ መመደብ ካቆመ ለብዙ ነገሮች ግን ለመንግስት ተቋማት እንኳን ቆይቷል ብዙ ሶስት አራት አምስት ዓመታት ሆነዋል ለተወሰኑ ነገሮች በጣም የውጭ ምንዛሬ ጥረቱ በከፍተኛ ደረጃ እየቀን እየባሰ ስለመጣ ማለት ነው። ስለዚህ አሁን ስላልመደበ እስካሁን አይመደብላቸውም፣ ግን ይመጣሉ በፍራንኮ ባሉታ መልክ ማለት ነው።

በተቃራኒው ደግሞ ይህም ፍራንኮ ቫልታ ሊቆጣጠር የሚችልበት መንገድ ጥሩ ሬጉላቶሪ ፍሬምወርክ ስለሌለው በዚህ ምክንያት ችግሩ የሚቀጥል ነው የሚሆነው ማለት ነው።

ስለዚህ የውጭ ምንዛሪ ላይ ይፈጥራል ወይም አቅርቦቱን ያሻሽልናል የሚለው የሚመስል ነገር አለ ነባሪያ እንደዚያ አልሆነ ማለት ነው ሸቀጦቹ ቀድሞውኑም ወደ አገር ውስጥ ይገቡ የነበሩት መንግስት በፈቀደላቸው የውጭ ምንዛሪ አልነበረም የሚሉት ዶክተር ደግዬ ፍራንኮ ቫሉታ ድሮም ነበር አሁንም አለ ብሔራዊ ባንኩ የመቆጣጠር አቅሙን እስካላሳደገ ድረስ ወደፊትም ይቀጥላል ይላሉ ምን መሰለህ ገደቡ ምንም ትርጉም የለውም ነው ሪለቫንት አይደለም ገደቡ ራሱ እነዚህም በማቆማችን መንግስት የውጭ ምንዛሬ ለእነዚህ ሸቀጡ

እየመደበ በአግባቡ ቢሆን ኖሮ አሁን መመደቡን ስለሚያቆብ ይህን ለሌላ በጣም ስትራቴጂክ ለሆኑት ኢምፖርቶች ለምግብ፣ ለመዳበሪያ፣ ለመሳሰሉት ሊያውል ይችላል። አለ ሶስት አራት አምስት ዓመት አልፎታል። መንግስት ይህን ማድረግ ካለቻ መመደብ ከአቆመ ስላልቻለ ማለት ፕሪፈረንሺያል ለአንዳንድ ተቋማት ቢመደብም ማለት ነው። ስለዚህ የውጭ ምንዛሬ ክምችታችን የሚያሻሽል ነገር የለው። እስካሁንም ከዚህ ኦፊሻል እየተመደበላቸው የሚመጡ ሸቀጦች ስላልነበሩ ፍራንኮ ባለቷ ድሮም አለ፣ አሁንም አለ። መንግስት አለ

ሊፈቅድም ቅድም ባይፈቅድም አለ። ግን መቆጣጠር ስላቃተ ነው እንጂ ከየሀገሩ የሚመጣው በሻንጣው፣ በየቦርሳው የሚመጣው ሸቀጥ ሁሉ ነው ወደ ገበያ እየገባ። በጣም ከፍተኛ ክምችት ከሆነ የሆነ ታሪፍ ይከፍላል። ካልሆነ ግን ፐርሰናል እንደ ግልቃት ቆጥሮ የሚገባበት ሁኔታ ስላለ አሁን ምናልባት ሊጠቅም የሚችለው ነገር

ይሄ ሸቀጥ ከውጭ እንዲመጣ አልተፈቀደለትም፣ የውጭ ምንዛሪ አይመደብለትም ተብሎ በሕግ ከተደነገገ የሚመጡትን ከመጠን በላይ ከግል ፍጆታ ውጭ ከሆኑ ለመውረስ ወይም ለመከልከል ካልሆነ በስተቀር የውጭ ምንዛሪችንን አሻሽሎ ለተሻለ ኢምፖርት እንጠቀምበታለን የሚለው ብዙም የሚሰራ አይደለም። ይልቁንም ውሳኔው የዋጋ ግሽበቱ እንዲቀጥል ሊያደርግ ይችላል በማለትም ዶክተር ደግዬ ስጋታቸውን ይገልጣሉ። ስለዚህ

ስለው ነገር ምንድን ነው? በእነዚህ ምግብ ባልሆኑ ሸቀጦች ላይ ቀድሞም መጠናቸው ውስን ነው። አሁን እነሱ ሲገደቡ የዋጋ ግሽበቱ በጣም ይባባሳል። በእነዚህ ሸቀጦች ላይ ባለፉት ጊዜያት እስካሁን ድረስ አርባ ሶስት በመቶ ነው ምግብ ነኪ ያልኮብ ሸቀጦች ዋጋ ግሽበት ሪ አምሳ ሰባት በመቶ ከምግብ ጋር የተያያዙ ናቸው። አሁን ይሄ ይጨምራል ማለት ነው። እስካሁን ባለ ሁኔታ ከውጭ የሚመጡ ሸቀጦች ውስን በመሆናቸው ማናቸውን ምስጦቅያዝ በፈለገው ዋጋ ነው የሚሸጠው አስመጪ። ይሄ ችግር አለ።

የውጭ ምንዛሪ ከሌላ ምንጭ ይመጣል። አሁን በእርግጥ አሁን ይሄ የኢትዮጵያ ውስጥ የዋጋ ግሽበት የተከሰተው በአብዛኛው በግሎባል ሾክ አይደለም። በፊትም ቢሆን ከውጭም የሚመጡ ቢሆንም እንኳን እኛ ባለን ከፍተኛ የሆነ የውጭ ምንዛሪ እጥረት በቂ መጠን ማስመጣት ስለማንችል ነው ዋጋቸው የጨመረው። አሁን የተለየ ነገር እኛ ዋጋ ጨመረ ከተባለ ከኢምፖርት ጋር ተያይዞ ምናልባት ነዳጅና ማዳበሪያ እንጂ ከምግብ ጋር የሚያገናኘው ነገር የለም እና ትንሽ

አላማው ይሳካል አይሳካም የሚለው በራሱ ችግር አለው ማለት ነው እና ኢትዮጵያ ውስጥ የዋጋ ግሽበት የተከሰተው በራሳችን የፖሊሲ የኢኮኖሚክ ፖሊሲ ችግር እና በተወሰኑ ሽቶች አሁን እንደማናቸው ማለ በአብዛኛው ምግብ ኢምፖርት ስለማናረግ ማለት ነው። የዋጋ ግሽበቱ ላይ መጠነኛ ችግር ሊፈጥር ይችላል ያሉት ፕሮፌሰር መንግስቱ ከተማ ውሳኔው ሊያስከትላቸው ይችላል የሚሏቸውን ሌሎች ጉዳቶች በስጋት መልኩ ዘርዝረዋቸዋል።

ምናልባት ጉዳቱ እንግዲህ አሁን በአጭር ጊዜ ውጤት ስናይ የዋጋ ግሽበቱን በተወሰነ ደረጃ የሚያባብ ሰው ይመስለኛል። እነዚህ ምርቶች ስለሚቆሙ ገበያ ላይ ከዚህ በፊት የገቡት ምርቶች ላይ ዋጋው በጣም ይጨምራል። እንደገና ደግሞ በሀገር ውስጥም የሚጠቁም ቢሆኑ ሀገር ውስጥ ያለው ምርት ራሱ ከድሮ ዋጋ አሁን ይጨምራል። እነዚህ ክልከላ የተደረገባቸው የምርት አይነቶች በሀገር ውስጥ እንዲመረቱ ማለት ነው።

እንደገና መንግስት ከኢምፖርት ታሪፍ የታሪፍ ገቢንም የመንግስትን ይቀንሳል። እነዚህ ምርቶች ወደ ሀገር እንዳይገቡ ሲባል ገቢንም የመንግስት ይቀንሳል። የሸማቾች ደግሞ የሚያገኙትን አማራጭ ይቀንስባቸዋል እነዚህ ምርቶች በመቅረታቸውና፣ ምናልባት ደግሞ ይሄ የንግድ አጋር አገራት ጋር ያለንን ግንኙነትን በተወሰነ ደረጃ ሊቀንስ ይችላል።

ያው ደግነቱ እኛ ብዙ ኤክስፖርት የምናደርገው ነገር ስለሌለ እንጂ ለእኛ የሚልኩ ሀገሮች ከኛም የሚገዙት ነገር ስለሚኖር እነዚህ እነሱ ይልኩ የነበሩትን አንወስድም ስንል እነሱም ደግሞ ከኛ የሚወስዱትን የመቀነስ አዝማሚያ የማሳየት አይነት ሁኔታ ሊፈጠር ይችላል። ያው እኛ ብዙ የምንልቀው ነገር ስለሌለ በዛ ረገድ ብዙ ተጎጂ ላንሆን እንችላለን። እና እነዚህ ነገሮች ናቸው አጠራ አድርጌ ምናልባት ጥቅምና ጉዳቱን

ማስቀመጥ ካስፈለገ ይሄ ነው። ሸቀጦች የሚመጡት ምንጩ ካልታወቀ ቦታ በሚመጣ የውጭ ምንዛሬ እስከሆነ ድረስ የዋጋ ግሽበቱ ሊቆም አይችልም። የሚሉት ዶክተር ደግዬ ሙስናን በግንባር ቀደም በማንሳት ለዚህ ደግሞ መንስኤዎች ናቸው የሚሏቸውን ነገሮች እንደሚከተለው ይገልጿቸዋል። ከታወቀ ምንጭ የሚገኝ የውጭ ምንዛሬ ካልተሻሻለ ድረስ ችግሩ የሚቀጥል ነው የሚሆነው በእነዚህ ሸቀጦች ላይ ያለው

የዋጋ ግሽበት ግን እየተባባሰ እንደሚሄድ ነው። ችግሩ ለምደው እንደዚህ የሚሆነው ብዙ ጉዳዮች አሉበት። አንደኛው ሙስና በጣም ያለበት ነው ዘርፉ ማለት ነው። ባለፉትም ማሳት በነበረው በወያኔ አስተዳደር ጊዜ የነበረው በህወሓት አስተዳደር ግሩፕ ነው አስመጭና ላኪው። አሁን በተመሳሳይ ሌላ እንደዚህ የምታረግ ከሆነና ፌርሊ ፋይናንሻል ሴክተር በትክክል የሚመራ ከሆነ ካልሆነ ኢምፖርት እና ኤክስፖርት የሚያደርገው አካል በትክክል ካልመራው ይሄ ችግር ይቀጥላ ማለት ነው። የቁጥጥር ስርዓታችን ፍራንኮ ቫሉታን በተመለከተ ለምሳሌ

ማስቆም አልቻልንም። አሁን ተነ ሳይደነቅ ይገባል። ቢፈቀድም ባይፈቀድም ይገባል። የመቆጣጠሪያ ስራ ስለሌለው ከሙስናው ጋር ተደማምሮ ማለት ነው። ለምሳሌ የብሔራዊ ባንካችን ነጻነት ነው። መንግስት የሚፈልገውን ማስፈጸም ይችላል። በብሔራዊ ባንካችን የፋይናንሻል አውቶሪቲ ኦቶኖሚ የሚባለው ነገር በገንዘብ በኩል ከመጣን የፈለገውን ያሳትማል መንግስት። ባለፉትም ነበር አሁን ሊኖር ይችላል። የፈለገውን ይበደራል። እንደዚህ ከሆነ በምንም ተአምር ዋጋ ግሽበትን እንቆጣጠራለን የዜጎችን

የኖሮ እርታ እናሻሽላለን የሚለው እርስ በርሱ እየተቃረነ ነው የሚሄደው። ብዙ ነገሮች አሉ። ደንበኞቹም ራሱ ብሔራዊ ባንኩ ላይ ያላቸው ኮንፊደንስ በጣም የሚቀንስበት ከዚህ በፊት ብዙ ምሳሌዎች ሊነሱ ይችላሉ። ከቤት ጋር የሚደረግ የውጭ ምንዛሬ ቁጠባ፣ ዲቫሉሽን ምንም ምን እንግለስ ዲቫሉሽን ወይም የኢትዮጵያን ብር ዋጋ የመቀነስ ሁኔታ ይታያል። ምንም ዓላማ ግን የለውም። የውጭ ምንዛሬን ያሻሽላል ይባላል። አሻሽሉ አያቅም።

ከዛ ውጪ በሕገወጥ የውጭ ምንዛሬ ገበያው እና በሕጋዊ ገበያ መካከል ያለው ልዩነት በጣም እየሰፋ ነው የሄደው።

ይህንም ማስቆም አልተለም። ለምን እጥረቱ ስላለ፣ ሁለቱም ዘርፎች የገበያ ዘርፎች በየራሳቸው ምክንያት የሚወሰኑ ስለሆኑ ይቀጥላል። ግን የውጭ ምንዛሪው ሊሻሻል የሚችልበት ዋነኛውና ትልቁ ምንጮቹን ማወቅና እነሱ ላይ መስራት ነው የሚሉት ዶክተር ደግዬ ኢትዮጵያ ውስጥ ባለው አለመረጋጋት የውጭ እርዳታና ኢንቨስትመንት መቋረጥ መሆኑን ይናገራሉ። የውጭ ምንዛሬ ሊሻሻል የሚችልበት ዋነኛው ነገር የተለመዱትን የሚታወቁት አሉ። የውጭ ምንዛሬ ኢትዮጵያ ውስጥ ምንጩ ምንድን ነው?

አንዱና ትልቁ የውጭ እርዳታና ድጋፍ ነው። አሁን ባለው ሁኔታ እየቀነሰ እየቀነሰ መጥቶ በተለያየ ማዕቀብ በመሳሰሉት በራሳችን ችግር፣ በአገር ውስጥ ባለው አለመረጋጋትና የእርስ በርስ ግጭት በጣም ቀንሷል። ከፍተኛ ብዙ ማዕቀቦች በአሜሪካን ብለው በአውሮፓ ህብረትም ብዙ ተጥሎብን ትልቁ የውጭ ምንዛሪ ምንጭ እሱ ነው። ሱቅ ሲቆም መወላዳት የማይቻልበት ሁኔታ እየተደረሰ ነው። ሌላው ብድር ነው። በተመሳሳይ ከዚያ ጋር የሚሄድ ነው። ለመበደር የሚያስፈልጉ ነገሮች አሉ።

ያም ሆኖ ባለፉት ዓመት ከ34 ቢሊዮን ዶላር በላይ ነው የውጭ ብድር ብቻው ማለት ነው። ቁልፍ ችግሩ የትጋ ነው ነው። ቁልፍ ችግሩን ከፈታ ሌሎች ችግሮች አብረው የሚፈቱ ነገሮች ናቸው። ቁልፍ ችግር አሁን ባለው ነባራዊ ሁኔታ ችግሩ ድሮም የውጭ ምንዛሪ ክምችት ጥረት ቢኖርም አሁን በጣም እዚህ ደረጃ ላይ የደረሰው ባይንዲንግ ኮንስትሬንት የሚባለው ማለት ነው። በሀገር ውስጥ ያለው ፖለቲካል ኢንስቴቢሊቲ እና የእርስ በርስ ግጭት ነው። የፖለቲካ ለመረጋጋት የእርስ በርስ ግጭት ነው። የስካስ ከፈታ ድረስ

ቀጥታ ኢንቨስትመንት ሊኖር አይችልም። እርዳታና ብድራቸውን ያቆማሉ። ቀላል ምሳሌ አገዋን ኢንቨስትመንትንም፣ እንደዚሁ ኤክስፖርትንም ያግዳሉ። በአሜሪካ በሌሎቹ ማዕቀቦች ማለት ነው። ቁልፉ ነገር እዚህ ላይ ነው። ፕሮፌሰር መንግስቱ አብዛኞቹን የውጭ ምንዛሬ የሚወስዱት እነዚህ ሳይሆኑ ሌሎች ምርቶች መሆናቸውን በመግለጽ ውሳኔው በቂ አይደለም ይላሉ

በቂ ናቸው ማለት አይቻልም። ይሄ በተወሰነ ደረጃ መጠነኛ የውጭ ምንዛሬ እጥረትን የሚቀርፍ ካልሆነ በስተቀር በቂ አይደለም። በውጭ ምንዛሬው በኩል ስናይ ማለት ነው። አብዛኛውን የውጭ ምንዛሬ ሪሶርሳችንን የሚወስዱት ሌሎች ናቸው። መሰረታዊ መሰረት ልናቆማቸው ወይም ልናግድ የማንችላቸው ምርቶች ለምሳሌ ማዳበሪያ፣ ጋዝ እነዚህ እነዚህ ናቸው ትልቁን ድርሻ የሚወስዱት እና እነዚህኞቹ በፊትም ብዙ ድርሻ ያላቸው እንደ የተወሰነ አስተዋጽኦ ያደርጋሉ ከማለት ውጭ

በቂ ናቸው ማለት አይደለም። ይሄ የአጭር ጊዜ መፍትሄ ነው። እኔ የአድርጌ የምወስደው በረጅም ጊዜ ሌሎች ነገሮች መሰራት አለባቸው። ለምሳሌ ወደ ውጭ የምንልካቸውን የምርት አይነቶች ማስፋፋት ያስፈልጋል። አሁን የኛ የኛ ሀገር የውጭ ምንዛሬ ምንጩ ውስን ነው። ወደ ውጭ ከምንልከው የምናገኘው የውጭ ምንዛሬ አስራ ስምንት አስራ ዘጠኝ ፐርሰንት አይበልጥም፣ ከአጠቃላይ ውጭ ምንዛሬያችን ማለት ነው። አብዛኛው ይሄ

ውጭ ያሉ ዜጎች ወደ ሀገር ቤት የሚልኩት ወደ አንድ አራተኛ አካባቢውን ይይዛል። ሌላው በብድር በእርዳታ አይነት የሚመጡ ናቸው እና ያ ጤና ጤናማ ኢኮኖሚ አስ ብሎ ወደ ውጭ በመላክ የሚገኝም የውጭ ምንዛሪ ትንሽ ሆነ ማለት ያ ኢኮኖሚ ጥሩ አይደለም ማለት ነው። ስለዚህ ያን ማስፋት ያስፈልጋል። የውጭ ምንዛሪን እቃ በመላክ ወደ ውጭ በመላክ የሚገኘውን መጨመር ያስፈልጋል በ

በአዲስ ዘመን ጋዜጣ ላይ ውሳኔውን አስመልክቶ አስተያየታቸውን የሰጡት የፓን አፍሪካ የንግድና የኢንዱስትሪ ምክር ቤት ዋና ዳይሬክተር እና የምጣኔ ሀብት ባለሙያው አቶ ክቡርገና መንግስት ብሔራዊ ባንክ ከበፊቱም በጥቁር ገበያ ላይ የሚደረጉትን ግብይቶች አልፈቀደም። አሁንም የተወሰዱት እርምጃዎች ያንን ለማጠናከር የተወሰነ ነው። ድርጊቱን የሚፈጽሙት ህገ ወጦች ነበሩ፣ አሁንም ህገ ወጦች ናቸው። ነገር ግን መንግስት ለጉዳዩ ትኩረት መስጠቱ መልካም ነው ሲሉ መናገራቸውን ጋዜጣው ዘግበዋል።

አቶ ክቡር አክለውም ውሳኔውን ተከትሎ በጥቁር ገበያ በሚደረገው ግብይት የአንድ ዶላር ዋጋ ከአንድ መቶ ብር በላይ ደርሶ የነበረውን በመጀመሪያዎቹ ጊዜያት በማስተካከል ፖሊሲው ውጤት እያመጣ መሆኑን ያሳያል። ይህ እስከ መቼ ይቀጥላል የሚለው ገና አልታወቀም።

የመጀመሪያዎቹ ምልክቶች ግን የተፈለገውን ዓላማ ለማሳካት እንደሚያስችል አሳይተዋል ብለዋል ሲል አዲስ ዘመን ጥቅምት 92015 ዘግበዋል። በዚህ ዙሪያ የመንግስት ባለስልጣኖችን ለማነጋገር ያደረግነው ሙከራ አልተሳካም። ወደፊት ይዘን ለመቅረብ እንሞክራለን። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።

ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁት።

ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ እየተላለፈ ይገኛል። አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ወደ ተከታዩ ዝግጅታችን ከማለፋችን በፊት በብዙ አየው ደምሴ ተስለሻላሉ። ሙዚቃ ዘና ብለን እንመለስ

کما خالو آن چی بچا کنه نشی به می

ተመልሰናል። ዳሬ አንድ ጥያቄ ልጠይቅ። ከባለቤትህ ጋር ምን ያክል በግልጽ ትዋራላችሁ? ኦ ኦ የት ጂ ሳይነጋገሩ መኖር ይቻላል ብለሽ ነው። የምትነጋገሩ ከሆነ ታድላችኋል። ምክንያቱም በግልጽ መወያየት አለመቻል በብዙ ባለትዳሮች ብቻ ሳይሆን ጓደኛሞች፣ የስራ ባልደረባዎች እና ደግሞ ሌሎችም መሀል የሚታይ ችግር ነው

ብዙ ባለትዳሮች እንደውም በትዳር መሀል ለሚፈጠሩ አለመግባባቶች እንደ መነሻ አድርገው ይገልጹታል። አንዲት በአሜሪካን ሀገር የምትኖር ወጣት ግን ለዚህ መፍትሄ አለኝ እያለች ነው። በትዳር ተጣማሪዎች ብሎም በማህበረሰብ ውስጥ ግልጽ ውይይት እንዲዳብር የሚያግዝ የጨዋታ ካርድ ነው የሰራችው። ወጣቷ ሀና በርሱባ ትባላለች። ሀና የራሷ የፈጠራ ውጤት የሆነው ይህ ውይይት የተሰኘ የጨዋታ ካርድ

ከሰባ በላይ ጥያቄዎችን የያዘ መሆኑን ትናገራለች። ሰዎች ለጥያቄዎቹ የሚሰጡትን መልስ ተከትሎ የተሻለ ግንኙነትን ለማዳበር እገዛ እንደሚያደርግም ትገልጻለች። ሀብታሙ ስዩም ያነጋገራት ስለ ውይይት ካርታ አስቀድማ ታብራራለች። በጣም አመሰግናለሁ ይሄ እድል ስለተሰጠኝ። ሀናው በርሶ እባላለሁ። ያመጣሁት ምርት ያመጣሁት ፕሮዳክት ምንድን ነው ውይይት የአማርኛ ካርታ ነው። ይህም ደግሞ

በአይነቱ የመጀመሪያው እና ልዩ ቢሆንም ሰዎች ከምናውቀው ካርታ ከተለመደው በቁጥር በፊደል መጥቶ ከምንጫወትበት ካርታ ለየት ያለ ካርታ ነው። ያም ደግሞ ምንድን ነው? እዚህ ጋር እንደምናየው ሁለት ፕሮጀክቶች ናቸው። እዚ ጋር ሪሌሽንሽፕ ላይ የሚያተኩር እና ሰዎች ደግሞ በጋራ ተሰብስበው ሲቀመጡ የሚያወሩበት ነው።

ይህ ማለት ምንድነው? ነው ሪሌሽንሽፕ ላይ ዛሬ ላይ አይደለም የጀመር ነው የሚጀመረው አዲሱ ሪሌሽንሽፕ ትዳር እንኳን መውጫው

የቀለለበት እንጂ መቆየው አይደለም። ና በደንብ ካሰብ፣ ነው ሰዎች ከተነጋገሩ 90% ፕሮብለሞቻቸውን መፍታት ይችላሉ ብለን እናምናለን ብዬ አስባለሁ ሁላችንም። እና ያለ መነጋገር ነው ነገሮችን አስቀምጠን አስቀምጠን አስቀምጠን መጨረሻ ላይ እንዲያርገህኝ፣ እንዲያርገህኝ፣ እንዲያርገሽኝ፣ እንዲያርገሽኝ ተባብለው እንዳይገናኙ እንኳን ተቃቂመው ይለያያሉ። እና ያንን ለማስወገድ እንደ ጀማሪ፣ እኔ ሀሳቦቹ በዚህ ሊሚትድ ናቸው እያልኩኝ አይደለም፣ ግን የሪሌሽን

ሽቡ ሰባ ሁለት ሀሳቦችን ሰባ ሁለት ካርታዎችን የያዘ ቦክስ ነው። ሁለተኛው ፕሮጀክት ደግሞ ሁለተኛው ካርድ ደግሞ ምንድነው? ሰዎች በግሩፕ በዓል አለ። በተለይ ከኮቪድ በኋላ ሰው ጋር ተሰብስበን አንድ ላይ ማሳለፍ ለምደናል እና ያንን ነገር ስንሰበሰብ ማን ብዙ ጊዜ የሚያጋጩንን ነገሮች ወር ደግሞ ሴንሲቲቭ የሆኑ ኢሽዎችን ፖለቲካ፣ ሃይማኖት እንደዚህ አይነት ነገሮችን ስናነሳ ሁላችንም አንድ ላይ ማንሳተፍባቸው ነገሮች ሊሆኑ ይችላሉ። እነዚህ ጥያቄዎች ግን የያዙት

ምንድነው ሴልፍ ዴቨሎፕመንት ኦር ደግሞ የልጅነት የምናስበው እናልፈዋለን። ዛሬ ላይ እንቆምበታለን ያለነውን ነገር ግን ዛሬ ላይ ስናየው በብዙ ነገር ተሻሽለንና አድገን የመጣንባቸው ሁኔታዎች አሉ ና እነሱ አይነት ጥያቄዎችን የሚያካትተዋሉ። ይህን ነገር ወደ ህዝብ አምጥቼ ህዝብ እንዲጠቀምበት ማድረግ ፈልጋለ ወይ ማድረግ አለብኝ እንድት ያደረገሽ የገፋፋሽ ጉዳይ ምን ነበረ?

ሁልጊዜ የምናገረው ነገር ነው። ያንን የገፋፋኝ ነገር ችግሩ መኖሩ ነው። ችግሩ የሁላችንም ቤት አንኳርቷል። ሪሌሽንሽፕን አይተነዋል። የሰዎችን አለመግባባት አለ። በአንድ ነገር አለመግባባትና አለመስማማት ግዴታ አንድ መሆን የለባቸውም። ግን ልዩነታችንን እንኳን

ተከባብረን ኦኬ፣ ያንተ ምርጫ ይሄ ነው፣ የኔ ምርጫ ይሄ ነው። ሁላችንም መንገዳችንን ይዘን ግን በጋራ እንሄዳለን የሚለውን ነገር አለማየት በአብዛኛዎቻችን እኔ አሁን ቲክቶክ ላይ ያለሁኝ ላይቭ እሰራለሁ እና በምሰራ ሰዓት ሰዎች ሲናገሩ፣ እስቲ ስለ እነሱ እንኳን ተናገሩ ስል በአብዛኛው ሰዎች ሀሳብ ሰጥቼ ባለፈው

እኔ ትናንት ላይ ያላወቅኩት ዛሬ ላይ ግን ያወቅኩትኝ ኮንፊደንስ ይህን ነው ስል ሰዎች ሀሳባቸውን ሲሰጡ ፒፕል ፕሌዘር ነበርኩኝ ይላሉ።

ለምሳሌ ሰዎችን ይከተሉ ነበር አ ማስደሰት፣ በቃ ቅድሚያ ምሰጠው። እነሱ መሄድ እያልፈለጉ በዚህ ሀገር ስነግረ ክለብ መውጣት እያልፈለገች፣ ሻማጨስ እያልፈለገች፣ አለመሄድ እየፈለገች ግን ደግሞ ጓደኞቿን የምታጣ የመሰላት ያንን ነገር ክሊር አድርገው አውርተው ተገላልጸው ፍላጎቷን ባለመግለጿ ግን ትሄድ ነበረ። የሆነ ሰዓት ቆማ እስክታስተውልና ያንን ሞመንት እስክታውቀውና እስክት እንትን እስክት ለምን እስከዛ ድረስ ጊዜ ይፈጅብናል። ለምን አንነጋገርም?

እንደ ጌም አድርገን ቀለል አድርገን በሪሌሽንሽፕን ብታየው፣ ዛሬ ላናግርህ እፈልጋለሁ ሲባል አንድ ሰው ራሱን አዘጋጅቶ ነው የሚጠቀሙ። ምን ሊባል ነው ምናምን ተብሎ ሊጣላ ነው ተዘጋጅቶ የሚመጣው። ሊጣላም ባይሆን አትሊስት ዲፌንድ ሊያደርግ ነው ተዘጋጅቶ የሚመጣው። ግን እንደ ጌም ካርታ አድርገህ ስታስበው ምን እንደምትስብ ራሱ አታቀው። የሚመጣው ካርድ ነው የሚያዋራህ ና ሳታስበው ነው የምታወራው። ያ ደግሞ ትክክለኛ ነገርህን ያመጣል ብዬ አስባለሁ። እኔ ያንን አምኜ ነውና ለጥያቄ

ፕሮብለም መኖሩ በቃ ችግሩ መኖሩ ይሄንን ነገር እንድሰራ አድርጎኛል። እንግዲህ ለሁለት አይነት አገልግሎት የሚውሉ የጨዋታ ካርዶችን ነው ያዘጋጀችው። በሰዎች መካከል መልካም ግንኙነት ተግባቦት እንዲበረታ ለማድረግ አላማ እንዳላቸው ነግረሽናል። ያካተተቻቸው ጥያቄዎች ምን አይነት ጥያቄዎች ናቸው? ውይይት የሚጋብዙ መሆናቸውን በምንድን ነው የምትመዝኚው?

ያካተትኳቸው ጥያቄዎች በእርግጥም ከተለያዩ ሰዎች የተሰበሰቡ ናቸው። ለምሳሌ አንድ ሴናሪዮ ስነግርህ አንድ ጓደኛዬ አግብቶ ካየሁት ሁለት ዓመት ይሆነኛል። ግን ተመልሼ መጥቼ አግኝቼው ባለቤት እንዴት ናት ስለው ተለያይተናል ኳለኝ እና እንደዚህ እንደዚህ አይነት ያጋጠሙኝ ገጠመኞች ጽፌ ሰጥቻቸዋለሁ።

እነሱ ጥያቄዎቻቸውን ምንድን ነበረ? ዛሬ ላይ ስታስበው ትዳርህን ሴቭ ቢያደርግልኝ ብለህ ያሰብከው ነገር፣ ቫሊዋችንን አልተዋወቅንም ነበር። የፋሚሊ ቫሊዩ ነው ትልቁ ነገር ለኛ። እንደሱ አይነት ሀሳቦች አሁን እዚህ ውስጥ አሉ። ከኢንትሮዳክሽን ይጀምራል ምል የመጀመሪያ ዴት ሲደራረጉ፣ ሪሌሽንሽፕ ውስጥ ያሉ፣ ትዳር ውስጥ ያሉ መጀመሪያ ሲተዋወቁ ምንድን ነው ቫሊዩ ማድረግ ያለባቸው መሀል ላይ ሆነው ምንድን ነው ማወቅ ያለባቸው ትዳርስ እነዚህ በሶስት ከፋፍዬ ለተለያዩ ሰዎች ኮሽነር ሰጥቼ እነሱ ሲመልሱልኝ ከዚያ ያዘጋጀዋቸው

ሀሳቦች ናቸው። ከነሱ ያንን ምልክ ደግሞ አሁንም ደግም ይናገረዋለሁ ኢሾዎቹ ሆኑ ሀሳቦቹ በዚህ ሰባ ሁለት ካርታዎች ሊሜትድ አደሉም። እስቲል ይጨምራሉ፣ እስቲል ይሄዳሉ። እነኚህ ግን እንደ መነሻ ሀሳብ ይሆናሉ፣ እንደ መነሻ ያወያያሉ፣ ያነጋግራሉ ነው እና የብዙዎቹ ሰዎች ተሳትፎ አለበት። ስለዛም ጀነራሉ ይሄ አብዛኛውን ይወክላል ብዬ አስባለሁ። አሁን እንግዲህ ተሰባዊና ደግሞ

በግንኙነት ውስጥ ያሉ ሰዎች ሊያዳብሩት የሚገባውን ውይይት የሚያጠናክሩ አይነት ጥያቄዎችን የያዘ የጨዋታ ካርታ ይፈርገሻል። የመጪ ጊዜ እቅድሽ ምንድን ነው የሚሆነው? በሌሎች ጉዳዮች ላይ እንዲህ ውይይትና ንግግር የሚጋብዙ ነገሮችን ለመስራት ያለሽ እቅድ ምንድን ነው? የመጀመሪያው ጥያቄ አብረሽ ደግሞ። ኢትዮጵያ እንደምታውቂው የብዙ ግጭቶች የተንሰራፋባት ሀገር ሆናለች። እንዲህ ያለው ውይይትና ንግግር ሊቀርፉ የሚችለው ምን ፋይዳ አለው ብለሽ ታስቢያለሽ?

ስለ ጠየከኝ፣ በጣም አመሰግናለሁ። አጋጣሚውን እየፈለኩ ነበር ልነግርህ የነበረው ቀጣይ የምመጣበትን ፕሮጀክት ስነግር፣ ስራ ኦልሬዲ ተጀምሯል፣ ኦልሞስት መገባደዱ ላይ ነው። ይህንንም ኮሚሽነር እየጠበቅኩ ስለሆነ ነው መልሳቸውን እየጠበቅኩ ስለሆነ ነው። በቲኔጀር ልጆችና በወላጆች መሀል ነው እየሰራው ያለሁት። ያ ማለት ምንድነው ልጆች የሆነ እድሜ ላይ ሲደርሱ ወላጆችም

ታይማቸውን ይሄ ኢንዲቪድ ግለኝነት ይተዋቸዋል፣ ስፔሱን ሰጥተው እና ወላጆችም ሊነግሯቸው የሚፈልጉት ነገር ይኖራል፣ ግን እርሊ ነው ብለው ያስባሉ። ልጆችም ደግሞ ወላጆችን ሊጠይቁ ፈልገው ግን የሚያሳፍር ነገር ይሆንባቸዋልና ያው እኩያ ጓደኞቻቸውን ነው የሚጠይቁት፣ ከእነሱ የተሻለ ሀሳብ አይሰጧቸውም። ግን ይህንን ካርድ ባዘጋጅ ሁለቱም መደጋገፍ ይችላሉ። ሀሳብ እርግጠኛ ነኝ እናት ለሴት ልጇ ለደረሰች ልጇ ጥሩ ምክር ልትሰጣት ትችላለች። አባት ለደረሰ ልጁ ብዙ አይነት

ምክር ሊሰጠው ይችላልና እንዴት ነው እነሱን ልጆች ሼፕ አድርገን የምናወጣው? ያ ነገር ቅድም እንዳልከው ወደ ሀገር ደረጃ የሚመራን፣ አገር ማለት ምንድን ነው ስትል ሕዝብ ነው። ሕዝብ ደግሞ ከየት መጣ? ከታች ነው የመጣው ና የመነጋገር ባህሉ በአብዛኛው በእኛ ውስጥ የለም። ከላይ እስከታች ከታች ወደ እስከ ላይ ብትሄድ ብዙ የለንም፣ ባይነኝ እኔ ማለት ነው። ስለዚህ ያንን እያዳበር ነው ከመጣን ዛሬ ላይ የምናየው መጨካከን፣ ዛሬ ላይ የምናየው መከፋፋት፣ ዛሬ ላይ የምናየው የኔ ይበልጣል የኔ ይበልጣል የኔ ከሁሉ

በላይ ነው። ያንን ነገር ብልዩነት ማመን ስንችል ነው፣ ስፖርት መደራረግ ስንችል ነው፣ ያንን ነገር ስንግባባ ነው የምናስወግደው። እና ያ ነገር እንግዲህ ቤዝ ነው ብዬ አስባለሁ። ሰዎች መነጋገር መወያየትን ቢለምዱ ዛሬ ላይ ያለንበትን አስከፊ ጊዜ መወጣት እንችላለን። በመዋደድ በመተሳሰብ ድሮም ልዩነታችን ውበታችን እንደሆነው እንደዛው ሆኖ ይቀጥላል ብዬ አስባለሁ።

እጅግ በጣም አመሰግናለሁ እንግዳችን ስለሆንሽ መልካም እድል እመኝልሻለሁ ለወደፊቱ ለምሰሪያቸው ስራዎች። ቴንክ ዩ ሶ መች። እኔም በጣም አመሰግናለሁ። ደስ የሚል ጨዋታ ካርድ ነው መቼም። እንግዲህ ይህንን የውይይት ካርድ ግዢና ከባለቤትሽ ጋር እንደ አዲስ መተዋወቅ ነዋ። ጉዱ ፈላ በለኝ እንግዲህ ግን እንደዚህ አይነት ትዳር ውስጥ ብቻ ሳይሆን

በማንኛውም ጓደኝነት ውስጥ አዳዲስ ጨዋታን፣ ሳቅን፣ የበለጠ መግባባትን የሚፈጥሩ ነገሮች ሊበረታቱ ይገባል ላለው፣ ሀናን ከኛ ጋር ለነበራት ቆይታ እናመሰግናለን። ወደ ተከታዩ መሰናዶዋችን ነው የምናልፈው። የቲያትርና የፊልም አዘጋጅ የሆነ አንድ የጥበብ ባለሙያ ነው የምናስተዋውቃችሁ ኤልያስ ማዳ ይባላል። ዳሬ እንዳልከው ኤልያስ የቲያትርና የፊልም ጸሐፊ እንዲሁም ደግሞ ዳይሬክተርና አዘጋጅ ይሁን እንጂ

እሱ ግን ከሁሉም በላይ መምህርነቱ እንደሚጎላ ይናገራል። አዎ ኤልያስ አሁን ላይ ቴሌግራምና ክለብ ሃውስን የመሳሰሉ ማህበራዊ መገናኛ ብዙሃንን በመጠቀም በሳምንት ሶስት ጊዜ በተለያዩ ከጥበብ ውስጥ ካሉ ጀማሪና የበቁ ባለሙያዎች ጋር የመወያያ የትስስርና የማስተማሪያ መድረክ የሆነው ሲኒማ ጋለሪን ከፍቶ እየሰራ ይገኛል። ከኤልያስ ማዳ ጋር ቆይታ ያደረገችው ባልደረባችን ኤደን ገረመው ናት።

ኤልያስ ራሱን ከሚያስተዋውቅበት ቆይታቸው ይጀምራል። አመሰግናለሁ ድሉ ስለተሰጠኝ። ኤልያስ ማጫ እባላለሁ። ባክግራውንድ በትምህርት ቲያትር ነው። በኮሌጅ ብ ተምር ያለሁ እንደገና አዲስ አበባ ዩኒቨርሲቲ ፊልምም እንደዛ፣ ፊልም ግን በግል ኮሌጅ። ከዛ ደግሞ የሚታወቀው ብዬ ማስበው በመምህርነቱ ነው።

እንግዲህ ተማሪ በነበርኩበት ጊዜ እስከዚህኛው መመር እስኮንኩበት ድረስ ባሉት ጊዜያቶች የተለያዩ ቴሌቪዥን ድራማ፣ መጽሐፍ፣ አልፎ አልፎ መተው ወይም አይነት ተሳትፎዎች አሉ። በቴሌቪዥን ስክሪፕቶች አጫጭር መስኮት የሚባል የቴሌቪዥን ወይ ደግሞ ኢቲቪ ቱ የሚባል ኢቲቪ ቻናል ላይ አፍሪካና ዘውግ ረዥም አመት በኢትዮጵያ ቴሌቪዥን ድራማ ሲሰሩ የነበሩ ሙያተኞች አሉ። እነሱ ጋር አጫጭር

እርሰቶች መጽሐፍ ከዛ ደግሞ ባላገሩ ቴሌቪዥን በተለይ ቅርብ ጊዜ ነው። እዛ ላይም በረዥም ጊዜ ሲሄድ የነበረ ሶስት ሁለት አንድ የሚባል ከመድረክ ቲያትር በካሜራ ዝግጅት ወይ ደግሞ በዳይሬክቲንግ ሰራ የነበረ ጎልቶ እንግዲህ የሚታወቀው ምናልባት በደንብ የሚታወቀው እየማስበው የነገና ልዱ የሚለው ፊልም ነው። እሱ ፊልም ላይ በዳታ አዘጋጅ ሆኜ ነው የሰራሁት። በጣም ጥሩም ልምድም የተገኘበት ስራም ነው።

ዓለም አቀፍ መድረክ ላይ ሄዶ ሪኮግኒሽን ያገ እውቅና ያገኘ እንዴትኛው ትጠራለ ባል መቸኝም መወዶም መምህርነት ባሉ ሙያ ነው። ንጋ አመሰግናለው። ኤልያስ ጥበብ ጠራችኝ ይላሉ ብዙዎች፣ ጥበብ ጠራችኝ ይባላልና።

መቼ ነው አንተን እንግዲህ ወደዚህ ነገር የተሳብከው ጥሪህን ያወቅከው መቼ ነው እሱ ንግግር እውነት ነው ብሰማለሁም ያው እውነት እውነታም አለው ሰው አውቆ ራሱ ሲገባ እኔ ባጭሩ ለማስቀመጥ በሁለት መልኩ በአውራው ደስ ይለኛል በጣም ሀይ ስኩል ወይ ኤሌመንተሪ እያለሁ ሚዲያ እንደዚህ ይሳተፋለሁ ለነ ተሳትፏለሁ ምናምን መልሶ አይደለሁም ልክ በቃ አስራ ሁለት ክፍል ጨርሼ

ክረምት ላይ ሰፈራችን የሆነ ኮርስ ሲሰጥ ለሁለት ወር ምናምን ጓደኛ የቤት ነው አይቼ ዋናቸው ምንድን ናቸው ስለ የሆነ ኮርስ ይሰጣሉ። ሞሳድ እንዴ ተባብለን ገባን። ስነጽሁፍና ቲያትር የሚሰጥ አጭር ኮርስ ነው። ከዛ ተቀላቀል፣ ወደድኩት፣ በቃ በዛው ነው የቀጠለው። ወደ ኮሌጅ ትምህርት ምናምን እያለ አንደኛ ይህን ነው ማነሳለሽ ግን በኋላ ምን ምራቄን ስመጣ ሳብሰለስል፣ ኬት መጣ ብዬ ሳስብ አባቴ

ልጅ እያለን በጣም ለአርት ትኩረት እንድንሰጥ ያደረግ ነበረ። በኋላ ነው ያወቅኩት ይወስል ሰው ምንጩ እዛ ጋር ተጠረቃቅሞ የመጣ እንደሆነ አሁን ይሰማኛል። ልጅ ሆነን ለምሳሌ ዩኒቨርሲቲ እንኳን ያላገኘሁትን የጸጋዬ ገብረ መድን ሀሁ ወይም ፐፑ የሚለውን ተውኔት፣ የመንግስቱ ለማ ስብስቦች እንዲህ አይነት የቲያትር ጽሁፎች ነበሩ ቤታችን እና እንድናነብ ያደረጋል ይብን

ቲቪ ላይ የሚታይ አንድ ሙዚቃ ካለ ውዝዋዜ ካለ በተለይ እኔም ጠርቶኝ ቲቪ ላይ ያየሁትን ነገር መልሼ ቤት ውስጥ ለነሱ ፐርፎርም እንዳደረግላቸው ያደረገኝ ነበረ። ልቦለዶች እንዳነብ ያደረግ ነበር። መጽሐፍ ቅዱስ እንዲሁም በቁጥራችን ልክ ሁሉ ገዝቶ ሰጥቶን እንድናቅ፣ እንድናነብ ያደረግ ነበር። ስቲል አለ መጽሐፍ ቅዱስ እና አሁን

አሳቢ ከገባሽ በቃ ይሄ በኋላ ያወቅኳቸው እና ምናልባት የሱ ጥርቅም ሊሆን ነውን ብዬ አምናለሁ። በቃ አብረን እስካሁን አለ። እንግዲህ እንደ ወጣት በጥበብ ዘርፍ ውስጥ የራስን ስም መትከል ከባድ ነገር ነው። ራስን ሆኖ መውጣት መብቃትም ከባድ ነው። ምክንያቱም እንዴት ነበር የአንተ ጉዞ? ምን አይነት ተግዳሮቶች፣ ከባድ ነገሮችን አስተናገድክ ባለፉት አመታት? እርግጥ

አሁንም መንገድ ላይ እንዳለ ሰው ነው ራሴ ማየው። ሁሌም ጆርኒ ነው ጉዞ ነው ብዬ ስለማምን ሁልጊዜም እየተለወጡና ግን ከፍ እያሉ እያደጉ መጓዝ ነው ብዬ ስለማምን ሁሌ እንደዛ ነው የማስበው። ግን እውነት ለማውራት እንደ ብዙ ወዳጆቼ ወይ ደግሞ ኢትዮጵያውያን በዚህ ሙያ ውስጥ ስሰራ እንደ ችግር ምንድን ነው ብዬ ሳስብ አንደኛው ኢኮኖሚካል ችግር

ያው አሁንም ድረስ ያለን የብዙዎች ደግሞ የታናናሾች የማየው ነው እና ምሳሌ አንድ ሀሳብ ግን አንዱ የሚይዘው ማነቆ የሚሆነው ኢኮኖሚካል ፕሮብለም ነው። ሌላኛው ለምሳሌ በአካባቢሽ ያሉ ሰዎች የለም ወይ ከሙያ ውጭ ያሉ ሰዎች ይሆናል። ሰፋ አርገን ስንመጣ በሀገርም ደረጃ ሊባል ይችላል ለጥበብ የተሰጠው ግምት፣ ግንዛቤ የተሰጠው ትኩረት ብለን ስናስብ ማህበረሰቡም ለአርት

በአርቲስት እዚህ ሙያው ስላለ ሰው የሚሰጠው ግምት ልክ ሙያውን እንደ ትርፍ ሙያ ሁሌም የሚያንገበግበኝ ነው። በነገራችን ላይ ምክንያቱም የሆኑ ፕሮጀክቶች ይዘን ስንሄድ የሆኑ ሰዎች ጋር፣ ባለሀብቶች ጋር ሲኬር ለምሳሌ አንድ ስራ ለመስራት ፋይዳውን ራሱ ማያቆቁታለ ለገንዘብ ጥቅም ብቻ አስበውት ምናልባት ምን ያመጣልኛል ሊሉ ይችላሉ። ግን ኪነጥበቡ ለሀገር የሚያመጣው ለማህበረሰብ እሱም አንድስ አንድ

ሶታይኝና በግል ግን ሰው ያው ማንም እንደሚገርመው ይኖራል። ግን መማሪያ እያረኳቸው ጊዜ ወደፊት ነው ጉዞ መልካም። እንግዲህ ገና በወጣትነትህ ማስተማር መርጠሃል፣ ምታየው ክፍተት ስላለ ይመስለኛል ወደዛ ያገባኸው እና እንዴት ነው ፊልምና ትወናን ወደ ማስተማር ፊትህን ያዞርከው? መጀመሪያ እንዲሁ መምህር አከብራሉ በፊት ታሉንም በፊት እውነት ለማውራት አሁንም

ያ ክብር ያለኝ በየትኛውም ሌቭል አስተማሩኝ መምህራና ይህን ሙያ እንደሚሰራ መስራት እንደሚፈልግ ሰው አንዱ ስተቱን ይሞላል ብዬ ማስበው ማስተማር እንደሆነ ይሰማኛል። እሱንም ስገባበት ደግሞ በአጭረን ኮርስም በጣም በቋሚነት በሚማሩበት ትምህርት ወይ ሌቭል ፎር ነው የምንለው እኛ ወይ ዲፕሎማ የሆነ የሚማሩ ተማሪዎችን ሳገኝ በተቻለ መጠን ወደ ሙያው ተቀላቅለው በሆነ እውቀት በሆነ ክህሎት

ከዛ ደግሞ ከፍ ባለ ደግሞ ጥሩ ስነ ምግባር የሚሰሩ የፊልም ሙያተኞች ሆነው ሁሌ የምንቀናበት ሌላ ሀገር ሌላ ዓለም የምናየው እንዲኖረን በጣም ትንሿ እንቅስቃሴ ነች ብሎ በማሰብ ነው እና ማቆሞም አይነት አይደለም። በነገራችን ላይ የትኛውም ህልሞች ቢኖሩ በጣም መወደው ስለሆነ እሱንም ፋሽን የማስተምረው የሚቀጥለውም እንደሆነ ነው የሚሰማኝ።

ሲኒማ ጋለሪ የተሰኘ ነገር ጀምረሃል። በቴሌግራም በጣም ብዙዎችን አሰባስበ ቪዲዮዎችን፣ የተለያዩ ጽሁፎችን፣ ፒዲኤፍ ጽሁፎችን እያጋራ ውይይት ታደርጋለህ። እሱ እንዴት ነው የተጀመረው? ምን አይነት ነገሮችስ አፈራሁበት ትላለህ? የተጀመረው ከማስተማር ፍላጎት የተወለደ ነው። የዛ አካል ነው። ክላስ ውስጥ ተገናኝቶ መማማር አለ። ሌላው ደግሞ አንዱ ይዞልን የመጣው ቴክኖሎጂ እንደዚህ አይነት ማህበራዊ ሚዲያዎች

ናቸው እና የሲኒማ ጋለሪ ሀሳብ ማስተማር ብቻ እንዲይዝ አልፈለግኩም። እና አንዱን ቀን ሰኞ ሮባር በመያለን ይረዝም እና በጣም ብዙ ጥሩ ስንወያይ እስከ ስድስት እንሄድ ይችላል። ሶስት ሰዓት ሁሉ ሊቆይ ይችላል ማለት ነው። እና ሰኞ ሰኞን ውይይት መርሀ ግብር ነው ሀሳቡን ሪፍሌክት እንዲያደረግ ቀደሜ፣ ግን በሶሻል ሚዲያ ላይ እዛውም ላይ የሚሆን ፌስቡኬ ላይ የዛሬውን ርዕስ እያልኩ አስተዋውቃለሁ። ሰዎች ሬዲ እንዲሆኑ እዛ አንድ ርዕስ ላይ እንወያያለን ጠቃሚ ይሆን

ሐሜት ወይ ደግሞ እንደው ዝም ብሎ ርባና የሌለው ግን ደስ የሚል ሲወራ እንዲህ አይነት ርዕሶች ሳይሆን ሁሌም የሚያስጨንቀን ለውይይትም የተነሳው ርዕስ አውርተንበት የተጨቃጨቀ ሪፍሌክሽን ሀሳቦቻችን አንጸባርቀን መጨረሻ እንዳች የምንይዘው ነገር እንዲሁም ፈልጋለሁ እና አንደኛው እሱ አይነት አኬር ነው። የሮብ እና እርቡ ግን ኦልሬዲ በኦንላይን

የማስተማር ማለት ይቻላል። አጋጣሚ የሆነውም ደግሞ ባለፈው አርብ ነው የስክሪን ራይቲንግ ወይ ደግሞ የፊልም ሰት አጻጻፍ ኮርስን የጨረስኩት ማለት ነው። አሁን ከአንድ ሳምንት በኋላ የፊልም ዳይሬክቲንግ ወይ የፊልም ዝግጅት ኮርስ ይጀምራል እና ከነዛ ሀሳብ የተወለደበት በጣም በጣም የደነቀኝ እና ያልጠበቅኩት እየሆነ ያለሁም ብዙ አዳዲስ ሰዎችም ከዛ ደግሞ ፊልሙ ላይ ያሉ ሙያው ላይ ያሉ አንጋፋ የምንላቸው

በግሌ እንኳን ማደንቃቸው ቀረቤት ታርጌት ቢኖረንም እንደ ደግሞ እንደ ሙያተኛ ማከበራቸው ሰዎች የሚሳተፉበት ነው። ኦንላይን ይሳተፋሉ፣ ሀሳባቸውን ያወራሉ። ግን እንግዳም አረጋቸዋለሁ። እኔ ሰኞ ሰኞ ባልኩሽ ሴሽን እና ምን ፈጠረ የሆነ እውቀት ከመወራወር ባለፈ ልምዶች ፌር ማድረግ ኔትወርክ ደግሞ እንዲፈጠር እንዲ የእርስ በርስ ግንኙነትም ትውቅም እንዲፈጠር ያደርጋል እና

ምልክ ይዞ እየሄደ ነው። እንግዲህ ግሩፕ እሺ እሺ፣ በጣም አመሰግናለሁ ኤልያስ ስለነበረን ቆይታ። ስጥልኝ፣ አመሰግናለሁ።

ኤደንን ከቲያትርና የፊልም አዘጋጅ እንዲሁም በማኅበራዊ ሚዲያዎች ላይ እውቀቱን እያጋራ ከሚገኘው ኤልያስ ማዳ ጋር ለነበራቸው ቆይታ እናመሰግናለን። ወደ ቀጣዩ አሁንም ከፊልም ጋር የተያዘ ዘገባ ከማለፋችን በፊት ግን አድማጮቻችንን በአንድ ሙዚቃ ዘና ብናደርጋቸውስ ምን ይመስልሻል ሊሊ? ይቻላል ገሬ። በጣም ተወዳጅ የሆነውን ድምፃዊ ጆሲ ጎሲ በቅርቡ ደብዳቤው ሲል ያወጣውን አዲስ ነጠላ ዜማ ጋብዘናቸው ለምን አንመለስም? መልካም

I we keep right to the

ሊሊ፣ ዘ ውመን ኪንግ ፊልም በሲኒማ ቤት መታየት ሲጀምር ቀድመው ተሰልፈው ካዩት ተመልካቾች መካከል አንዷ እንደነበርሽ ሰምቻለሁ። እንዲህ መጠርጠሩስ? አንደኛ ከፊት ተሰላፊ ነበርኩ እና ደግሞ አይቼው ስወጣ የተሰማኝን ኩራት ዳሬ ልገልጽልህ አልችልም። እጅግ በጣም ልቤን ሙሉ ያደረገ ፊልም ነው። በተለይ ደግሞ

ብዙ ጊዜ በእንደዚህ አይነት የጥበብ ስራዎች ውስጥ ታሪካቸው የማይነገርላቸውን የአፍሪካ ሴቶች ጀግንነት አጉልቶ ማሳየቱ ትልቅ ቦታ እንድሰጠው አድርጎኛል። አንቺ ብቻ አይደለሽም። ከወር በፊት ሆሊውድ ለእይታ ያበቃውና ለመጀመሪያ ጊዜ ሙሉ ለሙሉ በጥቁር የፊልም ባለሙያዎች በተለይ ደግሞ በአብዛኛው ሴቶችን ያሳተፈው ዘ ውመን ኪንግ የተሰኘው ፊልም የበርካታ ፊልም አፍቃሪያንን ቀልብ የሳበ ነው።

በተለይ ደግሞ በአፍሪካና ከአፍሪካ ውጭ የሚኖሩ አፍሪካውያን ትልቅ አድናቆት እየቸሩት ነው። ግን ደግሞ የአሜሪካ ድምፅ ዘጋቢ ፔኔሎፔ ፓኦሉ እንደዘገበው ዛሬ ቤኒን እየተባለች የምትጠራውን የምዕራብ አፍሪካ ዳሆሜ ግዛትን ከዘመናት በፊት ይጠብቁ የነበሩ ሴት ተዋጊዎችን የሚያሳየው ፊልም ምስጋና ብቻ ሳይሆን ትችትም እያስተናገደ ነው።

ለምሳሌ አንዳንድ ተቺዎች አፍሪካውያን በፊልሙ ውስጥ የነበራቸው ተሳትፎ አነስተኛ መሆኑን ይገልጻሉ። ዘገባውን ወደ አማርኛ መልሰሽ ያሰናዳሽውን ተከታትለን እንመለሳ ሊሊ ሆሊውድ በውጭ ሰዎች እይታ ካልሆነ በስተቀር አፍሪካ ወይም አፍሪካውያንን እምብዛም አያሳትፍም። ዘውመን ኪንግ ወይም ሴቷ ንጉስ የተሰኘው አዲስ ፊልም ግን

እንደዚህ አይደለም። ፊልሙ በጄኔራል ናኒስካ የሚመሩትና አስደናቂ ብቃት ያላቸው ሴቶችን ያሰባሰቡት የአጉጂ ተዋጊዎች ጠላቶቻቸው የሆኑትን አውሮፓውያንና አፍሪካውያን የባሪያ ነጋዴዎችን ሲገድሉ ያሳያል። የአካዳሚ ሽልማት አሸናፊ ቪዮላ ዴቪስ

ባህሪዋ ወክላት ከምትጫወተው ጦረኛ ገጸ ባህሪ ጋር እንደሚመሳሰል ትናገራለች። እኔ ራሴን ልክ ነጭ ጓደኞቼ እንደማየው በተመሳሳይ መንገድ ነው ያየሁት። ግን ወደ ዓለምና ወደ ፊልሙ ኢንዱስትሪ ስመጣ ነው ዓለምና ኢንዱስትሪው በተመሳሳይ መንገድ እንዴት እንደማያዩኝ የተገነዘብኩት። ስቶሪ

ስለ አጎጂ ታሪክ ብዙዎች ያውቃሉ፣ ሰምተዋል። ነገር ግን በፊልም መልክ ማየት የተለየ ተሞክሮ ነው። ኒውዮርክ ግዛት በሚገኘው ሲቲ ዩኒቨርሲቲ የሚያስተምሩት ቡካሪ ሳዋዶጎ በፊልሙ ዙሪያ ስሜትን የሚቀሰቅስ ደስታና ትችትም እንዳለ ይገልጻሉ። ይህ የአፍሪካ ታሪክ ነው

ነገር ግን እንዴት እንደተወከለና ፊልሙ እንዴት እንደተሰራ ስንመለከት ከፊት ለፊትም ሆነ ከካሜራ ጀርባ በፊልሙ ውስጥ የአፍሪካውያን ተሳትፎ አነስተኛ ነው። በደቡብ አፍሪካ የተቀረጸውን ዘ ውመን ኪንግ ለመስራት ሀምሳ ሚሊየን ዶላር ፈችቷል። ፊልሙን ፕሮዲውስ በማድረግ እንዲሰራ የረዳችው ካቲ ሹልማን እንደምትለው ሆሊውድ ፊልሙን በገንዘብ እንዲደግፍ ለማድረግ ከፍተኛ ትግል ተደርጓል።

ብላክ ፓንተር የተወሰነ በር ከፍቷል፣ አይደል? ብላክ ፓንተር አፍሪካ ተጽዕኖ አድራጊ መሆን ቢችል ብለን በአይነ ህሊናችን እንድንስል ያደረገን

እኔ ደግሞ ለምን በአይነ ህሊናችን ብቻ እንስላለን? በእውነተኛው ዓለምም ተጽዕኖ ማድረግ የሚችል ተቋም ያለው በአፍሪካ ነው ላለው፣ እነዚህ ሁሉ ወደፊት የምናልፋቸው ደረጃዎች ናቸው። በፊልሙ የተሳተፉት ተዋናያኖች ለውጊያው ትዕይንት በከፍተኛ ሁኔታ መሰልጠናቸውን አሜንዛ የተሰኘውን የአጎጂ ተዋጊ ገጸ ባህሪ ወክላ የተወነችው ሺላ አቲም ትናገራለች።

በዓለም ላይ ካየናቸው ጥቂት እጅግ አስደናቂ ተዋጊዎች መካከል የሚመደቡት እነዚህን ሴቶች ለማሳየት ነው የሞከር ነው። በትክክል ሰርተን ማሳየት ነው የፈለግ ነው። የዳሆሚ ንጉሳዊ ግዛት ሌሎች አፍሪካውያንን ለባርነት በመሸጥ መሳተፉን በመግለጽ ፊልሙ እንዳይታይ የሚጠይቅ የአድማ ጥሪ ተደርጓል።

ሆሊውድ ሪፖርተር የተሰኘው ሚዲያ እንደዘገበው ግን በአሜሪካ በነበረው የፊልሙ የመክፈቻ ቅዳሜና እሁድ ብቻ ከተጠበቀው በላይ የሆነ 19 ሚሊዮን ዶላር ገቢ ያስገኝቷል። ፊልሙ በይፋ መታየት ከጀመረ በኋላ የተካሄዱ የተመልካቾች ግምገማ መሠረትም

ፊልሙን ለመመልከት ትኬት ከገዙ ተመልካቾች መካከል 58 ከመቶ የሚሆኑት ሴቶች መሆናቸውንና 56 ከመቶ የሚሆኑት ደግሞ ጥቁር የፊልም ተመልካቾች መሆናቸውን አመልክቷል። ሴቶች የየትኛውም ይዘት ቀዳሚ ገዢዎች መሆናቸው የሚታወቅ ነው። ይህ ፊልምን፣ ቴሌቪዥንንና የፊልም ስርጭት አውታሮችንም ይጨምራል።

ስለዚህ እየጠየቅን ያለ ነው፣ ለአናሳው ሳይሆን ለብዙሃኑ ተመልካች ፊልም እንዲሰራ ነው። በፊልሙ ዙሪያ ውዝግብ ቢነሳም በአፍሪካና ከአፍሪካ ውጪ በሚኖሩ አፍሪካውያን ዘንድ ትልቅ ደስታ መፍጠሩን ሳው አድርጎ ይገልጻሉ። በተለይ ደግሞ ራሳቸውን በውስጡ ያዩበታል። ዛሬ ጠዋት እንኳ ሁሉም ሰው ፊልሙን ለማየት እንዲሄድ የሚጠይቅ ጽሁፍ በማህበራዊ ሚዲያ ተለጥፎ አይቻሉ።

ምክንያቱም ይህ ፊልም ስለ እኛ ነው። ስለዚህ በስደት የምንኖር ማህበረሰቦች ፊልሙን ሄደን በማየታችን ኩራት ይሰማናል። ቪዮላ ዴቪስ ስለ ጥቁር ህዝቦች በተለይም አፍሪካና አሜሪካ ስለሚኖሩ ሴቶች ሌሎች ተጨማሪ ፊልሞች እንዲሰሩ ትፈልጋለች። የተለመደ ነገር እንዲሆን ማድረግ አለብን። እንደ ኤሮፓያን አቆጣጠር ከ1612 አንስቶ እኮ ነው።

ከዚህ በተለየ አቅም እዚህ የቆየ ነው። እንደ ማንኛውም ሰው እዚህ ቆይተናል ግን እኛም ሰው ነን። በፒኔሎፔ ፓኡሉ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ

አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርን። አብራችሁን ስለቆያችሁ እያመሰገንን ሰላም ደህና ደሩ